በዚህ ዓመት የመኸር እርሻ የግብአት እጥረት ስላጋጠማቸው ያለ ማዳበሪያ እየዘሩ እንደሆነ አርሶ አደሮች ገለጹ። ከምዕራብ ጎጃም ለአሜሪካ ድምፅ በስልክ አስተያየት የሰጡን አርሶአደር አሁን ያጋጠመን የግብአት እጥረት ካልተቀረፈ ወደፊት የምርት እጥረት ያጋጥመናል ብለዋል። የግብርና ሚኒስቴር በበኩሉ በሀገሪቱ ያጋጠመው የግብአት እጥረትን ለመቅረፍ እየሰራ እንደሆነ አስታውቋል። በሚኒስቴር መስሪያ ቤቱ የኢንቨስትመንትና ግብአት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መንግስት በ56.7 ቢሊዮን ብር የማዳበሪያ ግዢ መፈጸሙን ጠቅሰዋል። እስካሁን ድረስም ከተገዛው አስራ ሁለት ነጥብ ስምንት ሚሊዮን ኩንታል ማዳበሪያ ውስጥ አምስት ነጥብ ሰባት ሚሊዮኑ ለአርሶ አደሮች መሰራጨቱንና ቀሪው ደግሞ በመጓጓዝ ላይ መሆኑን ዶክተር ሶፊያ አክለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ዘገባ ይዘዋል። በምዕራብ ጎጃም የደቡብ ሜጫ ወረዳ ነዋሪ የሆኑት አርሶ አደር አዘን አድማሱ በዘንድሮው የመኸር እርሻ የግብዓት እጥረት በማጋጠሙ ማሳቸውን ያለማዳበሪያ ለመዝራት መገደዳቸውን ይናገራሉ። በዚህ ዓመት የማዳበሪያ ዳብና የዘር እጥረት ገጥመናል። በተለይ የዳብ እጥረት ነው አብዛኛ። የገጠመን እጥረት በመኖሩ ምክንያት ኅብረተሰቡ በጣም ለተለያየ ስቃይ ተጋልጧል። ሶስት ቃዳመት ምሳሌ ሶስት መሬት ያለማዳበሪያ ጥዬ ለቀጣይ በታሳቢነት ያው ይመጣል ብያሁን እኔ ዘርቻለሁ። እንደዚህ ምሳሌ ሌላ አርሶ አደሮችም ብዙ በቃት አርሶ አደሮች ያለማዳበሪያ ጥለዋል። የወረዳው የግብርና ባለሙያ የሆኑት አቶ አለም ማዳኘ በበኩላቸው ለወረዳው ሰባ አንድ ሺህ ኩንታል ማዳበሪያ ይቀርባል ተብሎ እንደነበር ገልጸው ነገር ግን እንደተባለው እንዳልሆነ ተናግረዋል። በዚህ ምክንያት አርሶ አደሮች ያለ ማዳበሪያ መዝራታቸውን አመልክቷል። አሁን ቦቆሎ ለመዝራት እያንዳንዱ ቢያንስ ከፍተኛ ማሳ ያለው አርሶ አደር ቢያንስ ቢያንስ አራት አራት ኩንታል ያስፈልገዋል ቦቆሎ ለመዝራት። ነገር ግን የመጣውን ስናሰራጭ አሁን ያዳረስ ነው አንዲት ቀረጢት ነው ለአንድ አርሶ አደር ለአንድ አርሶ አደር ይህም፣ ለእም ለከፍተኛው ነው። በታች ላለው ዝቅተኛ መሬት ላለው ደግሞ አንዷን ቀረጢት ለሶስት አንዷን ለሁለት ያዳረስንበት ሁኔታ አለ። ደጋ ከመሆኑ አንጻር በቃ አሁን የዘር ወቅቱ ከግንቦት አንድ እስከ ሰላሳ ነበር። እንግዲህ በኋላ በቃ ቢመጣ እንኳን እንደውም አይገኘውን አይገኝም እንጂ ቢመጣ ራሱ ዋጋ የለውም። እንግዲህ በኋላ ጊዜው ያልፋል ብለው ስለሚያሱ አርሶአደሮች ስለሚያውቁት የዘሩ ወቅቱን ሳይንስ ባይደግፈውም እስቲ ነገ ድንገት ተንጠባጥቦ ከመጣ እናደርግበታለን። ይሄ ቶፕ ድሬሲንግ የሚባል አለ። ልክ እንደ ዩሪያ ማለት ነው። እንደዚያ እናደርግበታለን። ዳፑንም ብለው ዝም ብሎ የተዘራ የማዳበሪያ አቅርቦት እጥረት የአማራ ክልልን ጨምሮ በልዩ ልዩ የሀገሪቱ አካባቢዎች የሚነሳ ችግር እንደሆነ ይነገራል። ስለዚህ ጉዳይ የተጠየቁት በግብርና ሚኒስቴር የኢንቨስትመንት እና ግብአት ዘርፍ ሚኒስትር ደኤታ ዶክተር ሶፊያ ካሳ እጥረቱ በሁለት ምክንያቶች መፈጠሩን ለአሜሪካ ድምፅ ተናግረዋል። አንደኛ በዚህ ዓመት ማዳበሪያ የገዛ ነው። በጣም ቀድመን ነው ማስገባት የሚጀምር ነው፣ ቀድመን ነበር በመሀል ለአንድ ወር አካባቢ ኤልሲ ሳይከፈት በመዘግየቱ ምክንያት የኤንፒኤስ የማጓጓዙ ስራ የተወሰነ ዘግይቶ ነበረ። ስለዚህ ያ ሲዘገይ ቀድሞ በተለይም በቆሎ የሚዘሩ አካባቢዎች የተወሰነ እጥረት ገጥሟልና፣ አንዳንድ ቦታ ደግሞ ሰው ሰራሽ እጥረት ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር መቶ ሺ ጠይቆ ከሆነ ያ መቶ ሺ ካልገባልኝ ማሰራጨት አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ የስራ ማህበራት ነበሩና፣ እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥንን ጨርሶ እየተመለሰ ነው ያለው በአራት ክልል በክልሎች ሄዶ እያየ ነው ያለው። ሆኖም መንግስት በ56 ነጥብ ሰባት ቢሊዮን ብር 12.8 ሚሊዮን ኩንታል ማዳበሪያ መግዛቱን ገልጸው ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ገልጿል። እንግዲህ ወደ አርሶ አደሩ የተሰራጨውን ደግሞ ስናይ ከጥቅምት ጀምሮ ነው እኛ ሌፍት ኦቨር የምንጠይቀው። ክልሎችን ምን ያህል ይከርማል ከመህር ብለን ጥቅምት ወር ላይ እንሰበስባለን። ከሁሉም ክልል ከክልሎች ባገኘነው መረጃ መሰረት 2.2 ሚሊዮን ኩንታል ነበረ። አጠቃላይ እንግዲህ እስከ ግንቦት 30 ድረስ ያለውን አቅርቦት ስናይ ወደ 8.4 ሚሊዮን ኩንታል ማዳበሪያ ቀርቧል። ከስምንት ነጥብ አራቱ ውስጥ ምን ያህሉ ወደ መሰረታዊ ህብረት ስራ ማህበር ተጓጓዘ ስንል 7.5 ሚሊዮን ኩንታል ወደ መሰረታዊ ህብረት ስራ ማህበር ወርደዋል። ከወረደው ደግሞ እስከ ግንቦት 30 ያለው 5.7 ሚሊዮን ኩንታል አርሶ አደር ተሰራጭተዋል። አሁን ጭነው መንገድ ላይ ያሉ በተለይ ኤንፒኤስ ቦሮን የጫኑ አራት መርከቦች አሉን። በጁን 11 እሁድ 18 በ25 ና በ28 የሚገቡ አራት መርከቦች አሉን። እነዚህ ኤንፒኤስ ቦሮን የጫኑ ናቸው። እያንዳንዳቸው 600 ሺ ኩንታል ወይም 60 ሺ ሜትሪክ ቶን የያዙ ናቸው። ማለት ወደ 2.4 ሚሊዮን ኩንታል ማለት ነው። ይሄ ጅቡቲ ወደብ ላይ እንደደረሰ በከፍተኛ ርብርብ ወደ ሀገር ውስጥ እንዲገባ እናደርጋለን ነው። ከዚህ ጎን ለጎን እንግዲህ ያው ለቶፕ ድሬሲንግ ዩሪያም እንዳያንስ በሚል አንድ ኤልሲ ትናንትና ተከፍቷል። ከቅርብ ወደብ ቃብ ስለሚመጣ በአስር ቀን ግዚያት ውስጥ አንድ መርከብ ደግሞ 500 ሺ ኩንታል ጭኖ ወደ ጅቡቲ ወደ ምንደርስን ሀገር ውስጥ የምናጓጉዝ ይሆናል ነው። በአሁኑ ወቅት አርሶ አደሮች ማዳበሪያ ላይመጣ ይችላል የሚል ስጋት እንዳለባቸው እየሰሙ መሆናቸውን የተናገሩት ዶክተር ሶፊያ በተለይም ሰኔና ሐምሌ ለሚዘሩ አርሶ አደሮች በቂ ማዳበሪያ ስለሚቀርብ ስጋት ሊገባቸው አይገባም ብለዋል። አርሶ አደሮቹ የምርጥ ዘር አቅርቦት እጥረትም እንዳለባቸው ይገልጻሉ። አቶ አዘና አድማሱ በአካባቢው የበቆሎ ምርጥ ዘር እጥረት ማጋጠሙን ነው ለአሜሪካ ድምፅ የተናገሩት። አሁን የሊሙ ዘር እጥረትም አጋጥሞናል። ምክንያቱም አሁን እንግዲህ በኋላ ሌላዎችን ዘር ብንዘራቸው ጊዜው ስለሄደ አሁን ሊሙ ካልሆነ ከእንግዲህ በኋላ አሁን ዛሬ በድፍረት ይህ ዝም ብሎ ያለማዳበር የተወሰነው ገበሬ ጣለ እንጂ አብዛኛው ገበሬ ደግሞ ገና አልጣለም። ሊሙ ዘርም ይፈልጋል አሁን ዛሬ ላይ ነው ስለዚህ ሊሙዘር ቢገኝ በዚህ በሁለት ሶስት አራት ቀን በአስቸኳይ ተወሰነ ነገ ይገባለን፣ በጣም ደስ ይላል። በሀገር ደረጃ ይህ ችግር መኖሩን የገለጹት ዶክተር ሶፊያ ሆኖም መንግስት ጥረት እያደረገ እንዳለ ገልጿል። የበቆሎ ምርጥ ዘር ለዛውም ጥቂት ዝርያዎች ናቸው። እነዚህ ዝርያዎች ከዚህ በፊት የሚመረጡበት ቦታ በፀጥታ ችግር ምክንያት ማስመረት አልቻለም። አሁን እዛ ቦታ ላይ በተለይ ወለጋና ቤንሻንጉል አካባቢ ነበር የምናስመርተው እሱን ባለመቻላችን ወደ ደቡብ፣ ደቡብ ምዕራብ፣ ወደ ሲዳማ፣ አማራ ክልል ያው ድሮም ይመረታል አሁንም የማምረት አቅሙም ትንሽ ከፍ ብሏል። እዛ ቦታ ላይ አስመርተን አርሶ አደሩ መቶ ፐርሰንት እንዳያጣ የተወሰነ ማግኘት እንዲችል ተሰርቷል። ግን እነዚህን ሁለት የሶስት ዝርያዎች ባያገኝ ሌላ አማራጭ አለ ወይ ነው። ሌላኛው አማራጭ በኢትዮጵያ ግብርና ምርምር እና በክልል ግብርና ምርምር የተለቀቁ የበቆሎ ዝርያዎች አሉ ቅድም ከጠቀስኳቸው ያልተናነሰ ምርት መስጠት እንደሚችል እነሱን አርሶ አደሩ እንዲጠቀም እየተደረገ ነው። የምዕራብ ጎጃም አርሶ አደሮች ያጋጠማቸውን የግብአት እጥረት በሰላማዊ ሰልፍ ለክልሉ መንግስት እንዳቀረቡ የገለጹት የግብርና ባለሙያው አቶ ዓለም ማዳኘ ነገር ግን ጥያቄያቸው እስካሁን ድረስ ምላሽ እንዳላገኘ አመልክቷል። ነገሩ በዚህ ከቀጠለ በቀጣዩ ዓመት የምርት እጥረት ማጋጠሙ አይቀርም ይላሉ። የራሱን የራሱን ሆድ መሸፈን አይችልም ስለዚህ ምንድን ነው ያሉት? አሁን ከአላማዳባ የሚዘራ ግብጦ አለ ግብጦ የሚባል ዝም ብለን ከሚከርም ግብጦ ዘርተ ነው እንክረም የሚል አስተሳሰብ አላቸዋል። ስለዚህ ነገ አይደለም ከእጅ ወደ አፍ ቀርቶ ቶታሊ እንደ ሌሎች ሀገሮች በዚህ በየቦታው እንደሚሰደዱት ቀጣይ አመት የእኛ ማህበረሰብ ሌላ ውስጥ ይገባል ብለን ነው የምናስበው። አርሶ አደር አዘነ አድማሱም ይህንን ስጋት ይጋራሉ አደለም ምርታማነትን ጨምሮ ወደ ሌላ ማዕቀብ ይቅርና ለራሱ ትጆታም ህብረተሰቡ እንዲፈታክለ ሁኔታ ነው ሚሆን ምርታችን በጣም ይቀንሳል። አሁን ባለው የግብአት እጥረት ምክንያት በመጪው ዓመት የምርት እጥረት ያጋጥም እንደሆነ የተጠየቁት ዶክተር ሶፊያ ጉዳዩ የዳሰሳ ጥናት ይፈልጋል ብለዋል። ከ2013 ዓ ም ጀምሮ ጦርነት ላይ የነበረው የትግራይ ክልል ከፕሪቶሪያው ስምምነት በኋላ የግብርና ግብአት ቀርቦለት እንደሆነም ተጠይቋል። ሚኒስትር ዲኤታዋ ለዚህ ጥያቄ በሰጡት ምላሽ ክልሉ 800 ሺህ ኩንታል ማዳበሪያ እንዲቀርብለት መጠየቁን ተናግረዋል። ከዚህ ውስጥ እስካሁን ድረስ 100 ሺህ ኩንታል እንደተሰጠውና በሂደት ደግሞ ተገዝቶ እንደሚቀርብለት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ